ጠዋት ላይ አንድ ታክሲ ብቻ ነበር የሚታየው። ሱቆቹ ተዘግተዋል። አሁን ግን የተወሰነ እንቅስቃሴዎች አሉ። በታክሲ በትራንስፖርት ምንድን ነው አድማው ግን በኦሮሚያ ለወገኖቻችን ለደረሰባቸው ችግር አደጋ ነው፣ አድማውን እያደረገ ነው። ለስንት ጊዜ ይቆያል ይሄ አድማ? ለሳምንት ተብሏል። ለአምስት ቀን ለአምስት ቀን። እንግዲህ የአስቸኳይ ጊዜ አዋጅ ከተደነገገ ሁለት ቀን ሆነው ይሄ ምንም ችግር አያመጣም። ያው ፌዴራሎችና ወታደሮች በአካባቢው በጣም ብዙ ናቸው። ከሁለት ሰው በላይ ሆኖ መንቀሳቀስ አይቻልም። አዲስ የወጣውን አዋጃ አስመልክተው ማለት ነው። ከተማ ውስጥ ምንም እንቅስቃሴ የለም ማለት ነው። አዎ፣ ዶሮ ደግሞ ተዘግቷል። ግን ታክሲዎችና ባጃጆች አሁን ታርጋ እየተፈታባቸው በየፓርኪንጉ ክፈቱም እየተባለ ስለሆነ ሱቆች፣ አሁን ሱቆቹ በይከፈቱም የትራንስፖርት ግን ትንሽ አገልግሎት እየሰጡ ነው። ከተማ ላይ ያሉት ነገሮች ሁሎችም ተዘጋግተዋል። ስጋ ቤት እንኳን ክፍት የለም። ሆስፒታል፣ ትምህርት ቤትስ እንዴት ነው? ትምህርት ቤቶች ይህን ያክል አልጀመሩም እስካሁን ድረስ በዚህ ምክንያት ቆችን ዘግተ ሁሎችም ከየቤታቸው ነው ተቀምጦ ያሉት። ሁሎችም ፈርተዋል። ፖሊሶችም በጣም ብዙዎችን ባለሱቆች ክፈቱ እያሉ ነው ያስፈራሯቸውም ስለሆነ ማለት ነው። እና የመጨረሻ ጊዜ ተለጥፎባቸው ነበረ ታሽጓል የሚል እንትን አለ ለማስጠንቀቂያ። እና የንግድ ፈቃዳቸው እንደሚቀሙ ነገር እየተደረገ ይለጠፍባቸዋል ሁሎችም ጋር ሌላዋ የባህር ዳር ነዋሪ በበኩላቸው ሱቆች ተዘግተዋል። ዛሬ የገበያ ማዕከል ምናምኖ ዝግ ናቸው። መስሪያ ቤት ግን ክፍት ነው። መኪና ትራንስፖርቶች ይንቀሳቀሳሉ። ባጃጅ ታክሲዎችም ይንቀሳቀሳሉ። አልፎ አልፎ ፌዴራሎች በሱቆች ቆመው ታያለሽ። ወታደሮች ከቤት ያለ መውጣት አድማው ግን ምንን በማስመልከት ነው? እኔ አልነበርኩም ከትናንት ወዲያ የመጣሁት። ምንም ያወቅኩት ነገር የለኝም። ግን ዝም ብሎ በቅድም ወጣ ብዬ ነበር ባለባጃጁ እንደነገረኝ ደስ የ ኦሮሚያን የነበረውን ይሄ ኢሬቻ በዓል ላይ የነበረውን እልቂት እሱን ተመልክቶ ነው ዛሬና ነገ ይኖራል የሚል ነገር ነበር። በዛ ነው ብሎኛል። ባንክ ሄጄ ነበር። ባንክ ክፍት ነው፣ ቴሌ ክፍት ነው፣ ሱቆቹ ግን ዝግ ነው ሲሉኝ ባጃጅ ዞሬ ያለው ዘሆል ዝግ ነው። ከመንግስት ማከፋፈያዎች የአምባሰል ምናምን ማከፋፈያዎች ክፍት ናቸው። ከዛ ውጭ ግን ሌላ ሁሉ ሱቆች፣ ገበያ ዝግ ነው። ምንም የተከፈተ ነገር የለም። የከተማውስ ሁኔታ ምን ይመስላል? ብዙ ሰው የለም መንገድ ላይ። ያው ሱቆች ከተዘጉ ባጃጆችም እንቅስቃሴያቸው ይገታል። ምክንያቱም ሰው ገበያ ሲሄድ ነው እነሱን መጠቀም የሚችለው እና የሰው እንቅስቃሴ በጣም የተገታ ነው።